ሁለት ተቃዋሚ የፖለቲካ ፓርቲዎች ሰማያዊ ፓርቲ እና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በወቅቱ አዲስ የመንግስት አወቃቀር በሹም ሽር ዙሪያ እና በአምስቱ የልማት እቅድ ውይይት እንዲያካሂዱ ይፋዊ ጥሪ የተደረገላቸውን አላስፈላጊ እንደሆነ በየመግለጫቸው በሰፊው አትተዋል። እንዲሁም በዚህ ጉዳይ ላይ የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበሩ ተመሳሳይ የሆነውን አቋማቸውን ገልጸዋል። በሰማያዊ ፓርቲ በመጀመር ሊቀመንበሩ ኢንጂኒየር ይልቃል ልጌትነት መሸሻ እና ምክትላቸው አቶ አበበ አካሉ በተከታታይ ካሰሙት ውስጥ በዓለም ላይ እንዲህ ያለው የአየር ንብረት መዛባት አለ ይከሰታል ግን ወደ ረሃብነት ከዛም አልፎ ወደ ፋሚንነት በአማርኛ ችጋር ነው መሰለኝ የፋሚንነት እራሱ ሰውነቱን እየበላ እያለቀ አይኑ እያየ የሚሞትበት ማለት ነው። ይህንን በተደጋጋሚ እየታየ ነገር ነው እና የመንግስት አስፈላጊነት ችግሮች ከመከሰታቸው በፊት መፍትሄ የሚሰጥ በየአስር አመቱ የሚከሰት ድርቅ እንዳለ ካለ ለዛ አስፈላጊውን ክምችት ማድረግ ለዜጎችም አስፈላጊውን የአቅርቦትና የሕይወት አድን ስራ መስራት የመንግስት ኃላፊነት ነው። ቢቻል ቢቻል እነዚህ የአየር ንብረት ለውጦችም በዘላቂነት እንዲፈቱ የአካባቢ ጥበቃንም እንደ ውስጥ ኢትዮጵያ ዋና ተከራካሪ ናት የሚባለው እ በዚህ በአየር ንብረት ለውጥ ላይ ይሄ ይሄ ሁሉ እንዲኖር ዘላቂ ልማት እንዲኖር አደጋዎች እንዳይከሰቱ ከተከሰቱም በኋላ ቀድሞ ደርሶ ይህንን የማስፈጸም ብቃቱ በምንም አይነት እንደ ኢትዮጵያ ባለ ሀገር እንደዚህ አይነት ችግሮች በተከሰቱ ቁጥር በጥናትም እንደተረጋገጠው ዋናው የመንግስት የፖሊሲ ውድቀት መሆኑን በሙሉ ልባ አምናለው። ትራንስፎርሜሽን እቅሩን ሲጀምሩት መች ተቃዋሚ ፓርቲዎችን አወያዩ? ምሁራን የላችሁም ብሎ እኮ ይንቁናል። እነሱ ብቻ ናቸው የተማሩት። ተቃዋሚ ፓርቲዎች ዘንዳ ምሁራን የሉ፣ ፖለቲከኞች የሉ፣ ዝም ብለን ተሰባስበን የምንንጫጫ አድርገው ነው የሚቆጥሩ። ዶክተር በዛብህ ደምሴ የመላው ኢትዮጵያ አንድነት ድርጅት የመያድ ምክትል ሊቀመንበር የተለያየ አመለካከት ባይኖራቸውም ለዶችቨዴ የገለጹት እቅዳቸውን ለአምስት ዓመት ወደፊት የሚሰሩትን ስራ ነው እዚህ ውስጥ አካተው የላኩልን። ያም ሆነ ይህ በቅን አመለካከት ቢሆን ኖሮ እቅዱ ከመሰራቱ በፊት እኛን ጋብዘው የእናንተስ እዚህ ውስጥ እቅዱ ውስጥ ሊካተት የሚችል ነገር አለ ወይ ብለው ጠይቀው እኛን አማክረው አድርገው ቢሆን ኖሮ እኛም በደስታ ሀሳባችንንም ለማቅረብ እንችል ነበር። ግን አሁን ያለው መንግስት ሊያደርግ የፈለገው ነገር ቢኖር እሱ የሰራውን እቅዱን አቅርቦ እቅዱን ሄደን እዛ እንድናጸድቅለት ነው የፈለገው። በኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በመድረክ በኩል ደግሞ ሊቀመንበሩ ፕሮፌሰር በየነ ጴጥሮስ እና ምክትላቸው ዶክተር መራራ ጉዲና በተከታታይ ያሰሙት ይሄ የተመሰረተው መንግስት ስራውን በአግባብ ሊወጣ የማይችል ነው ብለን እዚህ መከራከሪያዎችን አስቀምጠናል። ስራና ሰራተኛ የማገናኘት ሙያና ስራን የማገናኘት ነገርም አናይም። የፖለቲካ ሹመት ብቻ ነው። ያ የፖለቲካ ሹመቱም መበወዝ ነው። ከአንዱ ጋር ወስቶ ሌላው ጋር ምንም አዲስ ይሄ ነው የሚባል ብቃት ይዞ የመጣ ይሄ መተካካት የሚሉትን ነገር ቃል ዳርገውታል። ሽፋኑ እሱ ነው። ግን አንድ ቀን ቁጭ ብሎ እንኳን አንድ ሌክቸርም አዳምጠው ማያውቅ እንኳን ባለሙያ መሆኑ ቀርቶ ማለት ነው። እና ይሄንን የሀገሪቷ የዚህ የድሃ ሀገር ሀብት ምን እንደሚባክል ዋናው የእኛ ሚና ህዝባችንን ማስተማር ነው። መረጃ መስጠት ነው። እውነትም በእውቀት ላይ የተመሰረተ ይሄንን የዝብ መቶ ሚሊዮን ህዝብ መርቶ በአስር ዓመት ውስጥ ደግሞ በአስር ዓመት ይላሉ። ቁጥሩ አይቸግራቸውም። በየጊዜው ቁጥሩ ይስፋሉ። በአስር ዓመት ውስጥ መካከለኛ ገቢ ሀገር ነው። ምን እናደርጋለን? ኢትዮጵያን የሚገቡበት ሁኔታ ነው ማለት ነው እና ሲለዋውጡ ምን ሲደርጉ መተካካትም ስሉ ምን ስሉ አንዳንዶቹ እየገቡን አይደለም። ሀያ አራት ዓመትም ይህን ነው አሁንም ያንን ገፉበት ይመስላሉ። ጌታቸው ተድላይ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ።